በቢሾፍቱ የእሬቻ በዓል አከባበር ላይ የሞቱት ቀበ መሆኑን የኦሮሞ ፌዴራሊስት ኮንግረስ አስታውቋል። መንግሥት የሦስት ቀናት ሐዘን አውጇል። የሐዘን ቀናት ማወጅ በቂ አይደለም ያሉት ተቃዋሚዎች ግን ሕዝቡን ይቅርታ መጠየቅና ለሟች ቤተሰቦች ካሳ መክፈል እንደሚገባ አሳስበዋል። እስክንድር ፍሬው ዝርዝሩን ይዟል። ኢትዮጵያ ሐዘን ላይ ነች። በቢሾፍቱ የእሬቻ በዓል አከባበር ከሞቱት ሰዎች የአንዳንዶቹ ማንነትም በማህበራዊ መገናኛ ብዙኃን ይፋ መደረግ ጀምሯል። የኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳም ከዛሬ ጠዋት 12 ሰዓት ጀምሮ ተግባራዊ መደረግ የጀመረ ብሔራዊ የሐዘን ቀን አውጀዋል። በሁሉም የመንግስት ተቋማት፣ በኢትዮጵያ ኤምባሲዎችና ቆንስላዎች፣ በትምህርት ቤቶችና መርከቦች የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ መውለብለብ ጀምሯል። በአገሪቱ ዋና ከተማ አዲስ አበባም ይህ የሐዘን ድባብ በግልጽ እየታየ ነው። ለወትሮ ሞቅ ያሉ ዘፈኖችን ከሚያጫውቱ መዝናኛዎች አንዳንዶቹም በመሳሪያ ብቻ የተቀነባበሩ ሙዚቃዎች ሲያጫወቱ ታይተዋል። የሞቱት ሰዎች ቁጥር እየጨመረ መሆኑም ሀዘኑን የከበደ አድርጎታል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እንደሚሉት የሟቾቹ ቁጥር ያሻቀበው በከፍተኛ ደረጃ ነው። እንግዲህ ከአካባቢው አጣርተን እንዳገኘ ነው ወደ ስድስት መቶ ሰባ ስምንት የሚጠጋ ቁጥር ነው። እንግዲህ ገናም እየጨመረ ነው ነው የሚሉን የቦታው ነው እየተለቃቀመ ያለውና በጣም አስቸጋሪ ሁናቴ ነው ያለው እስቲ አብራሩልኝ። ስድስት መቶ ሰባ ስምንት እንዴት ነው ያጣራችሁት? ከሆስፒታል ምንጮች ነው፣ በምን መንገድ ነው ያጣራችሁት? የእኛ አባሎቻችን ጉዳዩን ተከታትሎ በየቦታው ካለው ሰርቲፋይድ የሆኑትን ብቻ እንዲያጣሩልን ነው። አሁን ቁጥሩን በዚሁ አይነት ወደ ስድስት መቶ ሰባ ስምንት አድርሶታል። ይህ ቁጥር ከሶሻል ሚዲያ ላይም አግኝተን ነበር። ከሶሻል ሚዲያ ላይ ስድስት መቶ ሰባ ስምንት እንደሞቱ አራት መቶ ሀያ ሶስት ሰዎች ደግሞ በመኖርና በመሞት መካከል ሰርቫይቨር ሬቱ በጣም አነስተኛ የሆነ ጉናቴ ላይ እንዳሉና ስምንት መቶ ሰባ እንደቆሰሉ ነው ሚዲያ ላይ ያገኘን። ይሄ ምን ያህል እውነት ነው የሚለውን ነው እንትን እያልን ያለ ነው። ግን አሁን ስድስት መቶ ሰባ ስምንቱን በትክክል አግኝተናል ጀምሉ። ይሄም አሁን ከሆስፒታል ምንጮች ጭምር የተረጋገጠ ነው አሁን የሚነግሩ ቁጥር ትላንት ሰላሳም ነበረ አርባ ስድስትም ነበረ ሀምሳም ነበረ። የተለያዩ ቁጥሮች ናቸው ሲነገረን የነበረው። አሁን ቀስ በቀስ እየደረሰ ነው። ሰዎች እኮ ዛሬም እየወጡ ነው እኮ። እስካሁን ድረስ አስራ አምስት የሚሆኑ ደግሞ ከባህርም እዛው አካባቢ ከውሃ እንዳልወጡ ነው እየተነገረን ያለው እና ተቆፍሮ በክሬን እኮ ነው እየወጣ ያለው ከጉድጓድ ውስጥ ወደ ሀያ አምስት ሜትር ጥልቀት ያለው ጉድጓድ ውስጥ ብዙ አስክሬን እና ያለ ነው። የኦሮሞ ፌዴራሊስት ኮንግረስ አባል የሆኑት አቶ ለገሰ ታደሰ አሳዛኙ ሁኔታ የተፈጸመባት የቢሾፍቱ ከተማ ነዋሪ ናቸው። እርሳቸው በግላቸው እንኳን የአንድ መቶ አርባ ስድስት ሰዎችን አስከሬን መቁጠራቸውን ይናገራሉ። በአይኔ ያየኋቸውን ብቻ በመፍጠር ነው አሉኝ። እንደ ለእናንተ ኢንፎርሜሽን እየሰጠው ያለ ሾፍ ጨለለቃ ጤና ጣቢያ ሶስት ሬሳ ሲለ መውጣቱ እዛ ቦታ የነበሩ ባለሙያዎችም ሆኑ ሂዶ ያዩ ሬሳ ያነሱ ሰዎች ነግሮኛል። ትክክል ነው። ሌሎች የግል ክሊኒኮች ውስጥም ሬሳ ወጥተዋል ው አንድ ሰው ደግሞ እዛው ሚስቱ ስትሞት ቤት ሬሳውን ቀጥታ ጭኖ በራሱ መኪና ጭኖ ይሄድ ያለ እነዚህ ሰዎች አልቆጠር ናቸውም። እንደገና ወደ ሱሉልታ ሚስቱ ስትሞትበት እሱም ውሃ ውስጥ ገብቶ ነበር። ትንሽ ስታገግም በአንድ ፒካፕ ገንዘብ አዋተንለት ወደ የተወሰነ ገንዘብ ተሰጥቶት በፒካፕ ጭኖ ወደ ሱሉልታ እየሄደ ልጅ አለ። እነዚህ እነዚህ በዛ ግቢ ውስጥ ያልተቆጠሩ ናቸው። እኔ በግቢ ውስጥ በሆስፒታል ግቢ ውስጥ ያሉት ሬሳ ብቻ ነው እየነገርኳቸው ያሉ። አሁን በዛሬ ሂለት ብትሄዱ አንድ ሬሳ ብቻ ነው የተገኘው እስከ ስምንት ሰዓት ድረስ አውጥተዋል። የት እንደወሰዱ አናቅሙ። ለቤተሰብ አደረሱ ወይም ለመደበቅ እንዲሞከሩ እንዳለው አሁን እንደበቁ አላቅም። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ህይወታቸውን ላጡ ዜጎች የተሰማቸውን ሀዘን በመንግስታቸው ስም ገልጸዋል። ለቤተሰቦቻቸውም መጽናናትን ተመኝተዋል። ንጹሐን ዜጎች ህይወታቸውን ያጡት እኩይ ተግባር ያነገቡ አካላት በፈጠሩት ግርግር መሆኑንም ጠቅሰዋል። በዚህ አገላለጽ የማይስማሙት ተቃዋሚዎች ለጠፋው የሰው ህይወት ተጠያቂው መንግስት ነው ብለዋል። የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላውን ይህንኑ ነው ያንጸባረቁት። አንደኛ፣ በእምነት ቦታ ላይ ታጣቂዎች ጥይት መተኮሳቸው፣ ሁለተኛ፣ አስለቃሽ ጭስ መጠቀማቸው፣ ሶስተኛ፣ ህዝቡ ተቃውሞን ቢያቀርብ በትዕግስትና በወደ ሰፊነትና በብልሃት ህዝቡን አለማዳመጣቸው፣ አራተኛ፣ የማረጋጋት ስራ አለመስራታቸው፣ አምስተኛ፣ የመንግስት ባለስልጣናት እምነት ቦታ ላይ መድረክ ለመያዝ መሯሯጣቸው እኚህና መሰል አጠቃላይ ድርጊቶችን ከዚህም አልፎ ተርፎ ደግሞ ራሱ በዛ የእምነት ቦታ በተቀመጠ ህዝብ ላይ ሄሊኮፕተር ራሱ በአየር ላይም ቢሆን እንዲዞር ማደረጉ አግባብ አለመሆኑን መንግስት በትክክል ህዝቡን በይፋ ይቅርታ መጠየቅ አለበት የሚል አቋም ነው ያለን። መንግስት ኃላፊነቱን መውሰድ እንዳለበት በተመሳሳይ የገለጹት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተጎጂ ቤተሰቦችን ሊክስ እንደሚገባም ተናግረዋል። ይህን ጉዳት የፈጠረው መጀመሪያም ይህንን ያደረገው መንግስት ለነዚህ ለሟቾች ካሳ ይፈለጋል። አሁን ህዝብ ሄደዋል ሰላም ነው ብሎ መንግስት እጠብቃለሁ ብሎ ጠመንጃ ወድሮ በዛ ላይ ተኩስ ፈጥሮ በዚህ ሰበብ ጉዳት የደረሰባቸው ዜጎች ካሳ ሊከፈላቸው ይገባል ለቤተሰብ። መንግስት ግን አደጋው የደረሰውና የሰው ህይወት የጠፋው በሁከት ፈጣሪ ኃይሎች ነው ብለዋል። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ትናንት ባወጣው መግለጫ አስቀድመው የተዘጋጁ ኃይሎች ሁከትና ግርግር ማስነሳታቸውን ጠቅሷል። የሰው ሕይወት የጠፋውም እነዚህ ወገኖች ባስነሱት ሁከትና ግርግር ምክንያት በተፈጠረው መረጋገጥ እንደሆነ ነው ያመለከተው። እናም ኢትዮጵያ በተለያዩ ወገኖች የሰጥ አገባ ውስጥ ሆና ሟቾቹን እያሰበች ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ